መጽሐፈ ምሳሌ ምዕራፍ አምስት ልጅ ሆይ ወደ ጥበቤ ያድምጥ፣ ጆሮህን ወደ ትምህርቴ ይመልስ። ጥንቃቄን ትጠብቅ ዘንድ ከንፈሮችም ዕውቀትን እንዲጠብቁ፣ ከጋለሞታ ሴት ከንፈር ማር ይንጠባጠባልና፣ አፏም ከቅቤ የለሰለሰ ነውና። ፍጻሜዋ ግን እንደ እሬት የመረረ ነው፣ ሁለት አፍ እንዳለው ሰይፍም የተሳለ ነው። እግሮቿ ወደ ሞት ይወርዳሉ፣ አረማመዷም ወደ ሲኦል ነው። የቀና የሕይወትን መንገድ አታገኝም። በአካሄዷ የተቅበዘበዘች ናት የሚታወቅም አይደለም አሁንም ልጆቼ ሆይ ስሙኝ ከአፌም ቃል አትራቁ መንገድህን ከእርሷ አርቅ ወደ ቤቷም ደጅ አትቅረብ ክብርህ ለሌላ እንዳትሰጥ ዕድሜህም ለጨካኝ ሌሎች ከሀብትህ እንዳይጠግቡ ድካምህም በባዕድ ሰው ቤት እንዳይሆን በመጨረሻም ሥጋህና ሰውነትህ በጠፋ ጊዜ ታለቅሳለህ ትላለህም እንዴት ትምህርትን ጠላሁ ልቤም ዘለፋ ናቀ የአስተማሪዎቼንም ቃል አልሰማሁም፣ ጆሮቼንም ወደ አስተማሪዎቼ አላዘነበልሁም። በማኅበርና በጉባኤ መካከል ወደ ክፉ ሁሉ ለመድረስ ጥቂት ቀረኝ። ከጉድጓድህ ውኃ ከምንጭህም የሚፈልቀውን ውኃ ጠጣ። ምንጮችህ ወደ ሜዳ ወንዞችህ ወደ አደባባይ ይፈሳሉን? ለአንተ ብቻ አይሁኑ፣ ከአንተ ጋር ላሉ እንግዶችም አይሁኑ። ምንጭህ ብሩክ ይሁን፣ ከጉብዝናህም ሚስት ጋር ደስ ይበልህ። እንደ ተወደደች ኋላ እንደ ተዋበችም ሚዳቋ ጡቷ ሁል ጊዜ ታርካ በፍቅሯም ሁል ጊዜ ጥገብ። ልጄ ሆይ ስለምን ምን ጋለሞታ ሴት ትወዳለህ? የሌላ የሌላይቱንስ ብብት ለምን ታቅፋለህ? የሰው መንገድ በእግዚአብሔር ፊት ነውና አካሄዱንም ሁሉ እርሱ ይመለከታልና። ኀጢያንን ኀጢአቱ ታጠምደዋለች፣ በኀጢአቱም ገመድ ይታሰራል። አልተቀጣምና እርሱ ይሞታል፣ በስንፍናውም ብዛት ይስታል።